የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ከዋሽንግተን ዲሲ የዛሬ እረቡ መስከረም 5 2013 ዓ ም ዝግጅታችን ጀመረ።

በመታራ በመታራ ሰፍቻ ኑሮ ገድ የዛውቁ ተሰደኝ ዋጣሉ አፈር ጋር ድብልቅልቅ ብሎ ተጠቅሙ ጦቷል። ዝም ብዬ ሜዳ ላይ ቁጭ አልኩት። ሜዳ ላይ ነው ተጠቅሙ ወዲ ሁለት መቶ ሰላሳ የሚሆኑ በግና ፍየሎ ያው ጊዜ ተዋርዶ በልቷቸዋል። ሶስት በሬ ታርደው ተበልተዋል። መሳሪያ መቷቸው ደግሞ የወዴ ኮ የሞቱ ከብቶች አንድ አራት ቀንድ ከብቶች አሉ።

የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ሰርገው ገብተውባቸዋል በተባሉ በደቡብ ወሎ ዞን ወረዳዎች የሚገኙ አርሶ አደሮች አፋጣኝ ድጋፍ ካልተደረገላቸው የከፋ የሰብአዊ ጉዳት ሊደርስባቸው እንደሚችል ገለጹ። የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን

የ2021 ሽልማት መቀዳጀታቸው ታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ሌና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ዋሽንግተን ዲሲ ከሚገኙ የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ

ዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ይችላላችሁ። በተጨማሪም ከሰኞ እስከ አርባ አህዱ ራዲዮ 94.3 ላይ እንደምጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ።

ባለፉት አስርተ ዓመታት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከዳያስፖራው 1 ቢሊየን 263 ሚሊየን ብር ገቢ መገኘቱን የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤትን ጠቅሶ የኢትዮጵያ ዜና አገልግሎት ዛሬ ዘግቧል። የግድቡ ግንባታ ከተጀመረ አስር ዓመታት መቆጠሩን ዘገባው አመልክቶ

እስካሁን ከውጭና ከአገር ውስጥ እስከ ነሐሴ 30 ቀን 2013 15 ቢሊየን 931 ሚሊየን የሚጠጋ ገንዘብ መዋጣቱን አስታውቋል። የግድቡ ሁለት ተርባይኖች በቅርብ ወራት ውስጥ የኤሌክትሪክ አገልግሎት ማመንጨት እንደሚጀምሩም መዘገቡ ይታወሳል። በሶማሊያ ዋና ከተማ መቋዲሾ ትላንት በአጥፍቶ ጠፊ በደረሰ የቦምብ አደጋ 11 ሰዎች መሞታቸውን የዓይንማኞችና ባለሥልጣናት አስታወቁ።

ጥቃቱ የተፈጸመው የመቋዲሾ የአየር ማረፊያና ና የአፍሪካ ህብረት ወታደሮች ዋና መስሪያ ቤት ከሚገኝበት ዋጃሪ ወረዳ የሶማሌ መንግስት የጸጥታ ኃይሎች ባቋቋሙት የፍተሻ ጣቢያ አቅራቢያ በሚገኝ አንድ ሻይ ቤት ውስጥ ነው። ከሞቱት መካከል ወታደሮችና ንጹሃን ሰዎች የሚገኙ መሆኑን የሚዲያ መረጃ የመስጠት መብት እንደሌላቸው በመግለጽ ማንነታቸው እንዳይገለጽ የጠየቁ አንድ የሶማሌ መንግስት ባለሥልጣን ተናግረዋል።

ለጥቃቱ የአልሸባብ ታጣቂ ቡድን ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር ሞሐመድ ሁሴን ሮቤል አረመናዊ ነው ያሉትን ጥቃት አውግዘው ይህ አልሸባብ ያለምንም ልዩነት የሶማሌን ህዝብ ደም የሚያፈስ መሆኑን ያሳያል ሲሉ ተናግረዋል።

አንዲት የሶማሊያ የስለላ ሰራተኛ የጠፋችበትን ሁኔታ የሚመረምር የመንግስት ኮሚቴ ማቋቋማቸውን ፕሬዝደንት ሞሐመድ አብዱላሂ ፋርማጆ አስታውቀዋል። የኢንተርኔት ደህንነት ሰራተኛዋ ኢክራን ታህሊል ፋራ በአልሻባብ ታጣቂዎች መገደሏ የሚሰማ ሲሆን ለፋራ መጥፋት የአገሪቱን ብሔራዊ የመረጃና ደህንነት መስሪያ ቤት ተጠያቂ የሚያደርጉት እናቷ መስሪያ ቤቱ አባል የሆነበትን የፕሬዝደንቱን ኮሚቴ እንደማይቀበሉ ተናግረዋል።

መሐመድ ካዬ ከሞቃዲሾ ያጠናከረውን ዘገባ ጽዮን ግርማ ታቀርበዋለች። የመረጃ ሰራተኛዋን መጥፋት የሚመረምረውን አምስት አባላት ያሉት መንግስታዊ ኮሚሽን ሞሐመድ አብዱላሂ ፋርማጆ በፕሬዝዳንታዊ ትዕዛዝ ከትላንት በስቲያ ሰኞው ሲያውጁ ፍትህ ያስገኛል ብለው እንደሚያምኑ ተናግረዋል። ውሃ ለመግዓበይ ጉድ ቀረን ኦኪስካ

የፕሬዝዳንቱ የፕሬስ ኃላፊ አብድራሽድ ሀሺ ከቪላ ሶማሊያ ቤተ መንግስት ሲናገሩ ኮሚሽኑ በጠቅላይ አቃቤ ሕጉ ሰብሳቢነት እንደሚመራና የጦሩ ችሎት ዋና ዳኛ ምክትላቸው እንደሚሆኑ፣ ሌሎች ሶስቱ አባላቱ ከጦር ሰራዊቱ ከብሔራዊ የመረጃና ደህንነት መስሪያ ቤቱና ከፖሊስ እንደሚውጣጡ አመልክተዋል።

ይሁን እንጂ የኢክራን እናት ቃሊ መሐመድ ጉሃድ የፕሬዝዳንቱን ውሳኔ ወዲያውኑ ተቃውመዋል። ውሓ ሀልካን ኡመት ሶማሊያ ድ ጋዓደይነይና ኮሚሽኑን እንደማይቀበሉና የሚተማመኑት አቤቱታቸውን ባስገቡለት ወታደራዊ ችሎት መሆኑን ጉሃድ

ተናግረዋል። ባለስልጣናትን ያካተቱ እንዲህ አይነት ከፍተኛ ጉዳዮችን ወትሮ የሚመረምረው የጦር ችሎቱ እንደሆነ ተንታኞች ለቪኦኤ ተናግረዋል። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ባልደረባ የነበረችው ኢክራን ደብዛ ባለፈው ሰኔ ከጠፋ በኋላ በአልሸባብ ተገድላለች ሲል ኤጀንሲው ጳጉሜ ውስጥ ቢያሳውቅም አማጺው ቡድን ግን ውንጀላውን አስተባብሏል።

በቅርቡ በጊኒ ወታደራዊ መፈንቅለ መንግስት ያካሄደው ወታደራዊ ጁንታ በአገሪቱ ከሚገኙ የተቃዋሚ ፓርቲዎች ጋር ውይይት ጀመረ። ጁንታው ከሳምንት በፊት የቀድሞውን ፕሬዚደንት አልፋ ኮንዴን ከስልጣን ካስወገደ በኋላ ከትናንት ማክሰኞ ጀምሮ ለአራት ቀናት ከተቃዋሚው ፓርቲዎች ጋር እያካሄደ የሚገኘው ስብሰባ የአገሪቱን እጣ ፈንታ የሚወስን ይሆናል ተብሏል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ አንድ ሳምንት ባልሞላ ጊዜ ውስጥ ሁለት የአጭር ርቀት የባለስቲክ ተወንጫፊ ሚሳኤል ሙከራዎችን በዛሬው ዕለት አካሂዳለች። ይህኛው ሙከራ በዩናይትድ ስቴትስ ላይ የዲፕሎማሲያዊ ጫና ለማሳደር የታሰበ የቅርብ ጊዜ ጥረቷ መሆኑም ተነግሮለታል። እንዲህ ያሉ ሙከራዎችን የሚከታተለው የደቡብ ኮሪያ ወታደራዊ ክፍል

ሚሳይሎቹ 800 ኪሎ ሜትር ያህል መጓዝ ይችላሉ ብሏል። 60 ኪሎ ሜትር ወደ ላይ ከተውነጨፉ በኋላም ቁልቁል በመውረድ በሰሜን ኮሪያ የምስራቃዊ ክፍል ወደሚገኘው ባህር እንደሚጠልቁም አስታውቀዋል። የጃፓን መከላከያ ሚኒስትር ሚሳይሉ ወደ ጃፓን የግዛት ክልል አለመግባቱና ከአገሪቱ ልዩ የኢኮኖሚ ዞን ክልል ውጪ ያረፈ መሆኑን ገልጸዋል። ከዩናይትድ ስቴትስ ኤንዶ ፓሲፊክ ወታደራዊ ማዘዣ ማዕከል የወጣው መግለጫ ደግሞ

ሙከራው አለመረጋጋት ፈጣሪ ነው ያለውን የሰሜን ኮሪያን ሕገወጥ የጦር መሳሪያ ፕሮግራም ይዘት በግልጽ ያሳያል ብለዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በአየር ንብረት ለውጥ ምክንያት እየደረሰ ያለ ከፍተኛ የአየር ቀውስ አሜሪካን በቀይ መስመር ውስጥ ከቷታል ሲሉ ተናግረዋል። ያን ለመክታትም እንዲቻል የህዝብ ተወካዮች ምክር ቤት 3.5 ትሪሊየን የአሜሪካ ዶላር በጀት እንዲያጸድቅላቸው ጠይቀዋል።

የቪኦኤ ዜና ማዕከል ያጠናቀረውን ዘገባ ስመኝሽ ቆየ ታቀርበዋለች። ፕሬዚዳንት ጆ ባይደን ያቀረቡትን የበጀት እቅድ ለማጠናከር ትላንት በኮሎራዶ ግዛት ተገኝተው የታዳሽ ኃይል ቤተ ሙከራን ጎብኝተዋል። ዋና ዓላማቸውም ንጹህ ታዳሽ ኃይልን መጠቀም እንዴት የአየር ንብረት ለውጥን እንደሚከላከልና

ጎን ለጎንም ጥሩ ገቢ የሚያስገኙ ስራዎችን እንደሚፈጥር ለማጉላት ነው። በተጨማሪም በዚህ ሳምንት በሰደድ እሳት የተጠቁ አካባቢዎችን በመጎብኘት ተማጽኗቸውን ለአሜሪካ ሕዝብ ያሰማሉ። በአሜሪካ እየተከሰተ ያለው የከበደ የአየር ሁኔታ ዩናይትድ ስቴትስን 99 ቢሊዮን ዶላር አስወጥቷታል በዚህ ዓመትም

በሚያሳዝን መልኩ ይህ ቁጥር ያሻቅባል። ይህ ለኢኮኖሚያችንና ለአብዛኛው ማህበረሰባችን አውዳሚክ ይሠራል።

ባይደን የጠየቁት የ3.5 ትሪሊየን ዶላር እቅድ በንጹህ ኃይልና ጭስ አልባ መኪናዎች ምርት ላይ የሚውል ሲሆን ሀገሪቱን ከበካይ ኢንዱስትሪዎች ጥገኝነት ለማላቀቅም ይውላል። አንዳንዶች እቅዱ የአየር ንብረት ለውጥን ብቻ ሳይሆን ሌሎች ማህበራዊ ፕሮግራሞችንም በውስጡ ይዟል በማለት ተቃውመውታል። የቀረበው እቅድ በጣም ከፍተኛ ወጪ የሚያስወጣ መሆኑን በመግለጽና አረንጓዴ ኢኮኖሚን ለማምጣት እርካሽ አማራጭ ሊኖር ይገባል ያሉ ሲሆን እንደ

ከሰላም ራች ያሉ የኖሩ ኢንዱስትሪዎች ከስራ ውጭ ይሆናሉ በማለትም ስጋታቸውን እየገለጹ ነው። የአየር ንብረት አቀንቃኞች ግን የተወሰነው የሀገሪቱ ክፍል በእሳት እየነደደ መሆኑን በማስታወስ የጉዳዩን አንገብጋቢነት ያሰምሩበታል። የአሜሪካ የህግ አስፈጻሚ ምክር ቤትም በመጪዎቹ ሳምንታት ውሳኔ የሚያሳልፍበት ይሆናል። በዩናይትድ ስቴትስ ምዕራባዊ ክፍለ ግዛት በካሊፎርኒያ የሚገኙ የዲሞክራቲክ ፓርቲ መራጮች

የክፍለ ግዛቱን ገዢ ጋቪን ኒውሰምን ከስልጣን ለማንሳት የተደረገውን ጥረት አልተቀበሉትም። ኒውሰም ከስልጣን እንዲነሱ በተጠራው ምርጫ የካሊፎርኒያ ገዥ ትፈልጋላችሁ ወይስ አትፈልጉም በሚለው አማራጭ በትናንትና ዕለት ድምፅ የሰጡት ወደ ሰባ ከመቶ የሚጠጉ መራጮች አንፈልግም ሲሉ፣ እንዲነሱ እንፈልጋለን ያሉት ሰላሳ ከመቶ ብቻ ሆነዋል።

ድጋሚ ምርጫው የተጠራው ኒውሰም የኮቪድ-19 ወረርሽኝን ለመከላከል የንግድ ድርጅቶችና ትምህርት ቤቶች እንዲዘጉ በማድረግ ያወጧቸውን ሕጎች በተቃወሙ የሪፐብሊካን ፓርቲ ደጋፊዎችና አባላት ነው። ከፕሬዝደንት ባይደን ጀምሮ ምክትል ፕሬዝደንት ካማላ ሀሪስ፣ የቀድሞ ፕሬዝደንት ባራክ ኦባማና ሌሎች ከፍተኛ የዴሞክራቲክ ፓርቲ ባለስልጣናት የምርጫውን ዘመቻ እንዲያሸንፉ ረድተዋቸዋል።

ከኒውሰም ጋር የተወዳደሩት ላሪ ኢልደር የወግ አጥባቂ የሬዲዮ አዘጋጅ የነበሩ ሲሆን በምርጫው ወቅት ያሸነፍነው ትራምፕን እንጂ ትራምፕነትን አይደለም እያሉ ይቀሰቅሱ እንደነበር ተመልክቷል። በመጨረሻም ወደ ኮቪድ-19 ዜና እናልፋለን። የአውሮፓ ህብረት 200 ሚሊየን የኮቪድ-19 የክትባት መድኃኒቶችን አነስተኛ ገቢ ላላቸው አገሮች እስከ መጪው ዓመት አጋማሽ ድረስ ለመስጠት ቃል ገብቷል። የህብረቱ ኮሚሽን ፕሬዚደንት

ያሩሳላ ቮን ደር ሌን ፈረንሳይ ስትራስበርግ ውስጥ ዛሬ በተካሄደው የአውሮፓ ህብረት ዓመታዊ ስብሰባ ላይ አሁን የተገባው ቃል ህብረቱ ከዚህ በፊት ከሰጠው 250 ሚሊየን የክትባት መድኃኒቶች በተጨማሪ መሆኑን አስታውቀዋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራቸውን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ

መስከረም አምስት ሁለት ሺ አስራ አራት አመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱር ራዲዮ ዘጠና አራት ነጥብ ሶስት ላይ እንደመጣለን። አሁን የዕለቱን አብይ ርዕስ ዘገባችንን እናስደምጣችሁ

የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ሰርገው ገብተውባቸዋል በተባሉ የደቡብ ወሎ ዞን ወረዳዎች የሚገኙ አርሶ አደሮች አፋጣኝ ድጋፍ ካልተደረገላቸው የከፋ የሰብዓዊ ጉዳት ሊደርስባቸው እንደሚችል

ገለጹ። በጦር ቀጠናዎች ውስጥ መንቀሳቀስ የሚችሉ ዓለም አቀፍ የረዴት ሰጪ ድርጅቶች በወሎ አካባቢ እየደረሰ ያለውን ሰብአዊ ጉዳት ለመቀልበስ ያደረጉት ጥረት አነስተኛ መሆኑን የተናገሩት የደቡብና ሰሜን ወሎ ዞን አስተዳደር ኃላፊዎች ለችግሩ አስቸኳይ ትኩረት እንዲሰጥ ጠይቀዋል። መስፍን አራጌ ዝርዝር ዘገባ አለው።

የኢትዮጵያ ፓርላማ በአሸባሪነት የፈረጀውና መጠሪያውን ወደ ትግራይ መከላከያ ኃይል የቀየረው አካል በደቡብ ወሎ ዞን ወደ ተውለደሬ፣ አምባሰል፣ ወረባቦና ደላንታ ወረዳዎች ሰርጎ ለመግባት ሙከራ ማድረጉን የዞኑ አመራሮች ይናገራሉ። የፖለቲካ አመራሮቹ ሙከራው ከሽፎ ወደ ኋላ እንዲያፈገፍግ ተደርጓል ቢሉም አሁንም ስጋት አለን የሚሉ የህብረተሰብ ክፍሎች አልጠፉም። በዞን ወረባቦ ወረዳ ጥፍ ጠረት አካባቢ ነዋሪ የሆኑት አርሶ አደር ኢማም አህመድ የቤት እንስሳትን ጨምሮ ለዘመናት ያፈሩት ጥሪታቸው ከሶስት ቀን ባልበለጠ ጊዜ ውስጥ

ጉዳት እንደደረሰበት ነበር የተናገሩት። አንድ በሬ መሳሪያ መቶብኛል። ወይፈን ሀያ አምስት ሺህ ገንዘብ ጥሬ ገንዘብ ተነስቶብኛል። የአራት ሺህ ምስወራንና ልብስ ሻንጣ ተነስቶብኛል። ማን ነው ያነሳበት? ጅንቷ ሁለት ሙክቶች አስር አስር ሺህ የሚያዋጡ ሙክቶች ቀምተውኛል። የአራት ሺህ ጨርቅ

ግልግል የያዙ ነበሩ እነዛን ሽቼ አሁን የጥራጥሬ ያለውን ሰምቼ ነው። ስንት ቤተሰብ ነው አሁን የሚያስተዳድሩት? ወዲ ስድስት ነኝ። በወረባብ ወረዳ የዜሮ አስራ ስምንት ቀበሌ አስተዳዳሪ ሰይድ መሐመድ እስካሁን ተረጋገጠ ባሉት መረጃ አርሶ አደሩ በመቶች የሚቆጠሩ እንስሳቶቹን አጥቷል።

ሰለስተ ንብረቱ ተፈናቅሎ አርሶአደር ወደ ሁለት መቶ ሰላሳ የሚሆኑ በግና ፍየሎች ያው ጅንተው አርዶ በልቷቸዋል። ሶስት በሬ ታርዴው ተበልተዋል። መሳሪያ መጥቷቸው ደሞ የወደቁ የሞቱ ከብቶች አንድ አራት ቀንድ ከብቶች አሉ። ይሉ መሳሪያ መጥቷቸው የወደቁ መሳሪያ መጥቷቸው የወደቁ የሞቱ ግመሎች ሶስት ግመሎች አሉ። ከዘርፎ የተነዱ ደሞ ሶስት ግመል አለ። አዝመራችን ሳይቀር እንዲጠፋ ተደርጎብናል። የሚሉት አርሶ አደሮቹ በእንስሳትና በምግብ እህሎቻችን

ላይ በደረሰው ጉዳት ምክንያት ለከፋ ችግር ስለምንዳረግ መንግስትና የሚመለከታቸው አካላት አፋጣኝ ድጋፍ እያድርጉልን ሲሉ ጠይቀዋል። አጠቃላይ አርሶ አደሩ ግን ከቤተ ንብረቱ ተፈናቅሎ ምንም እንዲያው ለምግብ ፍጆታ ያቀረበውን እህል በሙሉ የበሉትን በልተው፣ የወሰዱትን ወስዶ፣ አልወሰዱትን ደግሞ አርሶ አደሩ ተመልሶ ወደ ቤቱ ሲገባ እንዳይጠቀምበት ሆን ብለው ጌፍተው ረጭተውት የሄዱትና ህብረተሰቡ አሁን ያው ከፋ ጉዳት ላይ ደርሷል። የህወሓት ቃል አቀባይ ጌታቸው ረዳ ከሰብአዊ መብት ጥሰት እና ከዘረ

ከማረፋ ጋር በተያያዘ የሚነሳባቸውን ክስ በተደጋጋሚ ማስተባበላቸው ይታወሳል። ቃል አቀባዩ ኃይላቸውን ንጹሐን ዜጎችን ኢላማ እንደማያደርግ ነበር የገለጹት። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በተለይ ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለምልልስ ወደ ዞኑ ሰርጎ ለመግባት ሙከራ ካደረገው የህወሀት ሰራዊት ጋር ከአንድ ወር የተሻገረ ጦርነት ማድረጋቸውን ያወሳሉ። ደቡብ ወሎ ለመግባት አንድ ወር ከአስር ቀን በላይ በውጫሌ ግንባር ለመስበር ጁንታው ያለ የሌለውን አቅም በተለይ ከስልሳ

አቅም አሰባስቦ የውጫሌ ግንባርን፣ የተውለደር የሚል ኮትቻ ግንባርን፣ የወረባቦ ግንባርና የደላንታን ግንባር

በከፍተኛ ሁኔታ ሰብሮ ለመግባት ያለው ሙሉ አቅሙን ሲረባረብ ቆይቷል። አንድ ወር ከአስር ቀን ሁሉንም ነገር ጥረት ሲያደርግ በየቀኑ ውጊያ ነበር። በየቀኑ የተደራጀ ጥቃት ነበር። አንድ ወር ከምናምን ካለፈ በኋላ ግን ባልተጠበቁ ቦታዎች ሰብሮ ገብቷል። አንዱ ወረባቦ ወረዳ ነው። እንዲሁ ጫካ ለጫካ ወንዝ ተሻግሮ ገብቷል። በሌላ መንገድ ተሁለደሬ ነው የገባው። እሱም በዚህ በሚሌ ኮትቻ የሀራ ባቡር መስመሩን ተከትሎ 017027 ቀበሌዎች ገብቷል። ማህበረሰባችን ወጣቱ፣ እንዲሁም ሚኒሻው ከጀግናው መከላከያ ስራ

ጥረቶችንና ከአማራ ልዩ ኃይል ጋር በመቀናጀት ባደረገው

ተጋርሎ በየመንገዱ ቀብሮታል። ወር በተሻገረ ሰርጎ የመግባት ሙከራ ወቅት ግን አሸባሪ ያሉትና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል በህዝቡ ላይ ዘርፈ ብዙ ጉዳት ማድረሱን ነው የተናገሩት። ከፊት እንቅስቃሴው ተገቶ እየተመታ ሲወድቅ ሲመለስ ማንኛውንም አይነት የቆመ ፍጡር ሰውም ጭምር አቅመ ደካመም ትሆን ሽማግሌም ይሆን ህፃንም ትሆን የቆሙ እንስሳቶችን ጭምር የሚንቀሳቀሱን ጭምር እየገደለን ይወጣ ያው ሲሸሽ ማለት ነው። በዚህ ምክንያት ንጹሃኖች አቅመ ደካሞች

ሰዎች ተገለዋል። አዛውንቶች መሮጥ መሸሽ የማይችሉ በቤት ውስጥ ያሉ አዛውንቶች ተመተዋል። ተደብድበዋል። የቤት ሀብት ተበልተዋል። ለምሳሌ በሮቻቸውን፣ ሙክቶቻቸውን አርዶ በልተዋል። በጥይት ገድሏቸው በየመንገዱ ጥሏቸው ሄዷል። በቤት ውስጥ ያለ ከትንሽ ከበርበሬ፣ ከጨው፣ ከተፈጨ ዱቄት ሁሉንም አይነት የቤት አስቤዛ ጭኖ ወስዷል። አርሶ አደሩ የሚገለገልባቸውን ተቋሞች ዘርፈዋል። ጤና ጣቢያ፣ ጤና ኬላ፣ ትምህርት ቤት፣ የቀበሌ ማዕከላትን ሁሉንም ጉዳት አድርሰዋል። የአርሶ አደር ቤት

አፍርሷል በጥይት መጥቷል በከባድ መሳሪያ መጥቷል። ህወሀት በተቆጣጠራቸው የወሎ አካባቢዎች ረሃብ ገብቷል የሚሉ መረጃዎች በተለይ በታዋቂ የፖለቲካ ሰዎች የቲዩተር ገጽና በተለያዩ የመገናኛ ዘዴዎች በስፋት እየተሰራጩ ቢሆንም በደቡብ ወሎና አካባቢው ግን ወደ ረሃብ የተሸጋገረ ችግር አለመኖሩን ዋና አስተዳዳሪው አመልክተዋል። ደቡብ ወሎም የሰሜን ወሎም ቆላማ አካባቢዎች ከአፋር ጀምሮ ባለፈው ዓመት የአንበጣ ጉዳቱን ማንኛችንም የምናውቀው ነው የሚሆነው። በአንበጣ ጉዳቱ ምክንያት ህዝቡ እንዳይራብ መንግስት አስፈላጊውን ድጋፍ

ድጋፍ እያደረገ ቆይቷል። አሁንም እየተደረገ ነው ያለው እለታዊ ጦርነቷ በመጣችው ጣጣ ችግር ግን ችግር እንዳያጋጥም የክልልም የፌዴራልም እና በየደረጃ ያለን መዋቅርም ወርደን አስፈላጊውን ድጋፍ እያደረግን እና ያለ ነው። ወደ ረሃብ የተቀየረ ችግር ደሎ ላይ የለም። ወደ ረሃብ የተቀየረና በጣም የተጎሳቆሉ በማህበራዊ ሚዲያው የሚሽከረከረው ጁንታው በያዘበት አካባቢ ይሄ ችግር አጋጥሟል። እኛም ሰሜን ወሎ ምድር ላይ አሁን ሰው ምንድን ነው እየሆነ ያለው? ምን እያገኘ ነው? ምን እየበላ ነው? እንዴት ነው የሚደግፉ የሚለውን ማንኛችንም እያወቅን አይደለም። ተመሳሳይ

አስተያየት ያላቸው የሰሜን ወሎ ዞን ምክትል አስተዳዳሪ ዲያቆን ተስፋውን ባያብል በጦርነቱ ምክንያት ከሁለት መቶ ሰባ ሺህ የሚልቁ ሰዎች ከሰሜን ወሎ ተፈናቅለው በሀይቅ ደሴና ኮምቦልቻ ከተሞች መጠለላቸውን አመልክተዋል። ህወሀት በተቆጣጠራቸው የሰሜን ወሎ ዞኖች ያለው ህዝብ ሁኔታ ግን እንደሚያሳስባቸው ሳይገልጹ አላለፉም። መብራት የለም፣ ውሀ የለም፣ ባንክ የለም፣ ብር አይንቀሳቀስም። ሰው ሳይታሰብ ነው የተያዘው ቦታው። እንቅስቃሴ የለም፣ ስለዚህ ግርጅት የለም እና ማህበረሰቡ በአጠቃላይ ያው የተዘጋ ቤት ውስጥ ነው ያለው ማለት ነው የሚቻለው

እዚህ በጣም ከፍተኛ ችግር ነው። በምናገኛቸው መረጃዎች እኛ በአካል ባናገኝም እየተባረረ በሚመጣው የሚመጣው ሰው የሚነግሩን እውነተኛ የሆነ ችግር እንዳለ ነው። ከሰሜን ወሎ መሀል አምባ አካባቢ አካባቢ ተፈናቅለው ውርጌሳ ከተማ ላይ መንገድ ዳር ተጠልለው እንደሚገኙ የሚናገሩት መወላ ገበየው በተለይ መንግስታዊ መዋቅሩ ከአካባቢው በመልቀቁና ድጋፍ የሚያደርግላቸው አካል ባለመኖሩ ለከፍተኛ ችግር መዳረጋቸውን ጠቅሰዋል። በአጠቃላይ የጦር ቀጠና ስለሆነ ውጡ ተብሎ በጎዳና ላይ ነው ያለው ውርጌሳ ከተማ ላይ ጠቅላላ በአይን

ሊያዋቸው የሚያሳዝኑ ህጻናቶች፣ የአዛውንቶች ማህበረሰብ ያለ መጠለያ ያለ ጉራሽ ዝም ብሎ ንብረቱን ታለቆ ዝም ብሎ ይንከራተታል። በተመሳሳይ የስልክ መስመር ግንኙነት ቢቋረጥም ከዋግ ኽምራ ዞን ተራራማ አካባቢ በመሆን ለአሜሪካ ድምፅ ሬዲዮ መልእክታቸውን ያስተላለፉት ገብረስላሴ ጌታሁን አካባቢው ለአሳሳቢ የምግብ ችግር እየተዳረገ ነው ሲሉ ስጋታቸውን ገልጸዋል። አሚ ዘጠኝ ሁለት ሺ አስራ ሶስት ጀምሮ

ከላሊበላ መጥቶ ዋዝ የዋዝ ምራን በሙሉ ካፈረሰ ወዲ የመንዲት ሰራተኛው ደሞዝ አላገኘም። ስራን ስፖርት የለም። መድኃኒት፣ ህክምና የሚባል የለም። እርዳታ የለም። በቃ ህዝቡ የሚበላው አጥቶ ተቸግሮ ነው ያለ። ገበሬው በየወሩ በሴፍቲኔት እርዳታ ሲረዳ ነው የነበረው። ያንም የለም። እንደገና ነጋዴው ከገበያ እህል የለውም፣ እዘረፋለሁ ብሎ ስላሰበ አላመጣም። ይሁሌ በመጋዘን በገበያ እህል የሚባል የለም። ስም የሚባል የለም። የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባስተላለፉትና ምንም

ማድረግ አንችልም ግን ይታወቅ ባሉት መልእክታቸው ኃይላቸው በተቆጣጠራቸው የአማራ አካባቢዎች የሚኖሩ በርካታ ሰዎች ለረሃብ አደጋ ተጋላጭ መሆናቸውን አምነዋል። ይህ ሆነው ደግሞ የአዲስ አበባው መንግስት ረሃቡን ለራሱ መጠቀሚያ ለመዋል በቀረጸው አደገኛ እቅድ ነው ሲሉ ቃል አቀባዩ በቲውታቸው ጠቅሰዋል። የሰሜን ወሎ ዞን ምክትል አስተዳዳሪ ዲያቆን ተስፋሁንም ሆኑ የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ በጦር ቀጠና ውስጥ የመንቀሳቀስ እድል ያላቸው ዓለም አቀፍ የተራዶ ድርጅቶች የወሎንና አካባቢውን ችግር

በፍጥነት ለመቅረፍ አለመቻላቸውን ወቅሰው አሁንም ሰብአዊነትን መሰረት ያደረገ አፋጣኝ ድጋፍ እንዲያደርጉ ጥሪ አስተላልፈዋል። እኛ አሁን እዛ ያለው ማህበረሰብ ላይ እንዲደረስለት ነው የምንፈልገው። አሁን ይህን መጥተው ነበር እዚህ ተገናኝተናል። እኔ ጋራ ወደ መርሳ ሂደዋል። ያጠኑ አጠቃላይ ያለው ሁኔታ ያስገባን ያስገባን በእርግጥ ገና ከመቀሌ ያለው ይህን ተነጋግሮ ፍቃድ መገኘት አለበት ወደዛ መግባት የሚል ሆኖ ነው አሁን ለጊዜው የተስማማ ነው። እነሱ ጋር አብሮ ላይ በሁለት አቅጣጫ ያ ላይ በዞል በኩልና መቄት ላይ ብቻ ነፃ በሆኑት እንዲገባ ነው

የተነጋገር ነው ይህን ችግር ለመከታተል የዓለም አቀፍ ድርጅቶች ልክ ትግራይ ውስጥ እንደሚደረገው በሰሜን ወሎ እና በተለያዩ የክልሉ አካባቢዎች ላይ በጦርነት በተያያዙ ቦታዎች ላይ የተፈቀደላቸው ዓለም አቀፍ ድርጅቶች ገብተው አስፈላጊውን እርዳታ ማቅረብ አለባቸው። ይህ በማድረጉ በኩል ችግር እና ጉለት ያለ ይመስለኛል። የዓለም አቀፍ ድርጅቶች የሚመለከታቸው አካላት ፈጥነው ለዚህ ህዝብ ቢደርሱ መልካም ነው ብዬ ጥሬን ያስተላልፋሉ። እኛ የምንፈልገው ካላማጣ ጀምሮ ቆቦ፣ ወልዳያ፣ መርሳ፣ ግዳን፣ ላሊበላ እና ጋሸና መቄት እስከዚያ ድረስ እንዲገባ ነው። የህወሓት ቃል አቀባይ ጌታቸው ረዳ በበኩላቸው

ያላቸው ኃይላቸው በተቆጣጠራቸው አካባቢዎች የሚገኙ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች እንዲረዱ ከዓለም አቀፍ ተራድኦ ተቋማት ጋር ሁኔታዎችን በማመቻቸት በጋራ ለመስራት ዝግጁ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ

ጌ ዘገባውን ያደረሰን ከወሎ ነው። አድማጮች ያስደመጥናችሁ የዕለቱን አብይ ርዕሰ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የሀያ ሀያ አንድ ሽልማት መቀዳጀታቸው ይፋ ተደረገ።

በሌላ በኩል ደግሞ በትግራይ ክልል ተፈጽሟል የተባለውን የሰብአዊ መብቶች ጥሰት ከማጣራቱ ሂደት የኢትዮጵያ ሰብአዊ መብቶች ኮሚሽንና የኮሚሽነሩን ተሳትፎ አጥብቀው እንደሚቃወሙ የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት መሪ ዶክተር ደብረ ጽዮን ገብረ ሚካኤል ጠየቁ። ኮሚሽኑ ገለልተኛ ነጻና ሀቀኛ ስራ እያከናወነ ለመሆኑ የተመሰከረለት እንደሆነ ደግሞ ምክትል ዋና ኮሚሽነር ራኬብ መሰለ ለቪኦኤ ገልጸዋል።

ከፊታቸው አመሀ ዝርዝራለሁ። የጀርመን አፍሪካ ፋውንዴሽን ይፋ ያደረገው መግለጫ ዶክተር ዳንኤል በቀለ ለሰብአዊ መብቶች መከበር ላደረጉት የህይወት ዘመን አስተዋጽኦ የጀርመን አፍሪካ የ2021 ሽልማት መሸለማቸውን አብስሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው የደስታ መግለጫውም የሽልማቱን እጩዎች የሚያወዳድረው ኮሚቴ ዶክተር ዳንኤል በቀለን ለዚህ በጀርመን አገር ከፍተኛ ለሆነው ሽልማት ሲመርጣቸው በሙሉ ድምፅ እንደሆነ ይገልጻል።

አክሎም፣ ሽልማቱ ዋና ኮሚሽነሩ በኢትዮጵያ የሰብአዊ መብቶች እንዲሰፍን ለሚደረገው ጥረት ሊያበረከቱት የህይወት ዘመን አስተዋጽኦ እውቅና የሚሰጥ እንደሆነ አሳውቋል። ዶክተር ዳንኤል በቀለ ያከናወኗቸው ተግባራት በእርግጥ ለዚህ ሽልማት ያበቋቸዋል ተብሎ ይታመናል ለሚለው የቪኦኤ ጥያቄም የኮሚሽኑ ምክትል ዋና ኮሚሽነር

ወይዘሮ ራኬቭ መሰለ መልስ ሰጥተዋል። በጣም አሳማኝ ነው ብለን እንላለን። ያው እንግዲህ እንደሚታወቀው ከሶስት አመት ወዲህ የተጀመረው ለውጥን አስመልክቶ በፓርላማው ሹመት አግኝተው ከመጡ ጀምሮ ጠንካራ ተቋም ለመመስረት ሰብአዊ መብትን ከማስፋፋት ከማስጠበቅ አኳያ የተሰሩ ስራዎችን ስንመለከት በጣም በርካታ ስራዎች ተሰርተዋል ማለት እንችላለን። ዋናው የጀመረው እንግዲህ የተቋሙን

ማቋቋሚያ አዋጅ በማሻሻል ነው። ሲሻሻል በዘላቂነት ተቋሙ ጠንካራ ሆኖ እንዲቆይ ያደረጉ ለውጦችን ተካተውበታል። ከኮሚሽነሮች አስተያየም አሸሸም ጀምሮ ጠንካራ ተቋም እንዲሆን ከአስፈፃሚው አካል ምንም አይነት ጫና እንዳይደረግ በፋይናንስም

ራሱን የቻለ ተቋም ለማድረግ የሚያስችሉ አንቀጾች ገብተውበታል። ከዚህም በተጨማሪ በፊት ያልነበሩ ስራ ኃላፊነቱና ስልጣኑን ስልጣኑ የሚያሰፉ አንቀጾችም ተካተውበታል። ከዚህ በኋላ ደግሞ ተቋሙን እንደገና ለማጠናከር የተቋም መዋቅሩን ፈትሾ ጠንካራ የሰው ኃይል እንዲኖረው ለማድረግ የመዋቅር ለውጥ ተደርጓል። አዲስ የስትራቴጂክ ፕላን በማውጣት

በፊት ያልነበሩ ዲፓርትመንቶች፣ በፊት ትኩረት ያልተሰጣቸው የህብረተሰቡ ክፍሎች ላይ ትኩረት ተሰጥቶ እንዲሰራ በርካታ አስተዋጽኦ አድርጓል። የጀርመን አፍሪካ ፋውንዴሽን ባወጣው መግለጫ እንደሚለውም ተሸላሚው ከሰላሳ ተወዳዳሪዎች መካከል ነጥረው የወጡ ናቸው። በለጋ የወጣትነት እድሜያቸው ጀምሮ ለሰብአዊ መብቶች መከበር የታገሉ በሀገራቸው በሺህ ዘጠኝ መቶ ዘጠና ሰባት በተካሄደው ምርጫና

ከዚያ በኋላ የተፈጸሙ ግድፈቶችን ፊት ለፊት በመቃወማቸው ለእስርና ለእንግልት እንደተዳረጉ ከዚያ በኋላም ሂማን ራይትስ ዎችና አምነስቲ ኢንተርናሽናልን በመሳሰሉ ዓለም አቀፍ የመብቶች ተቋማት በመሪነት ደረጃ ይሰሩ፣ ዛሬም ዋና ኮሚሽነር ሆነው በስልጣን ላይ ያለውን መንግሥት ተቃዋሚዎች አባላት ህወትን ጨምሮ መብታቸው እንዳይጓደል የሚከራከሩ መሆናቸውን በመግለጽ ያሞግሳቸዋል። በሌላ በኩል ግን

የህወት መሪ ዶክተር ደብረጽዮን ገብረሚካኤል ቀኑ ባልተገለጸ ደብዳቤ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ለምስራቅ አፍሪካ ተወካይ ለማርሰል ሲ አክፖቮ እንደ እንደገለጹት የኮሚሽኑም ሆነ የዋና ኮሚሽነሩ በትግራይ ክልል ተፈጽሟል የተባለውን የመብቶች ጥሰት ለመመርመር በተቋቋሙ ጣምራ ቡድን አንዱ አካል መሆኑ ሂደቱን አደናቅፏል ሲሉ ከሰዋል። በደብዳቤው ዝርዝር የቀረቡት ክሶች ኮሚሽኑና ኮሚሽነሩ ገለልተኛና ሐቀኛ አይደሉም

በኮሚሽኑ አባሎች ወይም ሰራተኞች የሚቀርቡ አቤቱታዎችን አይቀበሉም የሚሉና የመሳሰሉ ይገኙበታል። በመጨረሻም ይህ ጉድለት በአስቸኳይ እንዲስተካከል ዶክተር ደብረጽዮን በደብዳቤያቸው ይጠይቃሉ። ምክትል ዋና ኮሚሽነር ራኬቭ መሰለን

ለዚህ መልስ ይኖራቸው እንደሆነ ጠይቀናቸዋል። ያው የተለያየ ሰው የተለያየ አስተያየት መስጠት ቢችልም ከዚህ በፊትም እንደታየው ግጭቱ ከተጀመረ ጀምሮ የተለያዩ መግለጫዎችን፣ የተለያዩ ክትትሎችን እና ምርመራዎችን ኮሚሽኑ ሲያደርግ ቆይቷል። በምርመራው እና በክትትሉ ወቅት የተገኙ ውጤቶችን እና ምክራ ሀሳቦችንም መንግስትንም ሆነ ሌሎች በግጭቱ ተሳታፊ የሆኑ አክተሮችን

ተጠያቂ የሚያደርጉ ግኝቶች ከተገኙ በግልጽ በሚዲያም በሚመለከተው ባለድርሻ አካላትም በግልጽ ሲገለጽ ቆይቷል። አስፈላጊው እርምጃዎች እንዲወሰዱ በተለይ ደግሞ የሰብአዊ መብት ተጠቂ የሆኑ የሕብረተሰቡ ክፍሎች ከደረሰባቸው ጥሰት እንዲያገግሙ የሚያስፈልገውን እርምጃ እንዲወሰድ ጉትጎታ ሲደረግ ቆይቷል። በዚህ ያው የሰብአዊ መብት

ጥሰት ሲፈጸም ሁል ጊዜ ሁሉንም ወገን ማስደሰት ስለማይቻል አንደኛው አካል መቼ ደስተኛ ላይሆን ይችላል። በዛ መክንያቱም የተለያዩ አስተያየቶች ሊሰጡ ይችላሉ። ነገር ግን የኮሚሽኑ ስራ እውቅናን ያገኘ የተሻለ ቪዝብል እየሆነ እየሄደ እንደሆነ በተለያዩ አካላት በዓለም አቀፍ ህብረተሰቡም የአሜሪካም የአውሮፓ ህብረተሰቡ የተለያዩ ሀገራት

መንግስታት ከኦኤስኤች አር ጋር እየተሰራ ያለው የጣምራ ምርመራ እውቅና ሰጥተው እየተካሄደ ያለበት ሁኔታ ነው። ስለዚህ ያው አስተያየቱ እንደተጠበቀ ሆኖ ነጻና ገለልተኛ ሆኖ እየሰራ እንደሆነ ግን በዓለም አቀፍ ደረጃ ራሱ እውቅና ያገኘ ስራ ስለሆነ ይሄንን ነው ማለት የምችለው። በትግራይ ተፈጽሟል የሚባሉ የሰብአዊ መብቶችን ጥሰት ለመመርመር በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን

በታወቀ ስምምነት ሥራቸውን ከወራት በፊት ጀምረው እያገባደዱ መሆናቸውን ሰሞኑን ሲገለጽ ቆይቷል። ጥቅምት 22 ቀን 2014 ዓ ም ጣምራ ቡድኑ የሥራውን ውጤት ዘገባ ይፋ እንደሚያደርግም ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ተከታዩ ዘገባችን እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአፍጋኒስታን መውጣት የሚሹ ሰዎችን ጉዳይ አስመልክቶ ትላንት ማክሰኞ ለምክር ቤት አባላት በሰጡት አስተያየት የባይደን አስተዳደር የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲና ብሔራዊ ኢንዶመንት ለዲሞክራሲ የተሰኙት ድርጅቶች ለሚሰሩ አሜሪካውያንና አፍጋናውያን ቅድሚያ ለመስጠት ማቀዱን አመለከተ። የዚህ ጥረት

የዜና የተሰማው ዩናይትድ ስቴትስ በብዙ ሚሊዮን ዶላር የሚሰላ እርዳታ መስጠቱን ለተካው ታሊባን ሳይሆን ለአፍጋኒስታውያን በቀጥታ የሚደርስበትን ሁኔታ እየመዘነች ባለችበት በአሁኑ ወቅት ነው። ኒስታኖች እንዴት እንደምትል ሲመዝንም የአሜሪካ ድምጽ የምክር ቤቶች ጉዳይ ዘጋቢ ካትሪን ጂፕሰን ያጠናቀረችውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።

በአፍጋኒስታን መንግስት እግር የተተካው ታሊባን ተጨማሪ ማዕቀብ እንደሚጠብቀው በአንጋፋ የዩናይትድ ስቴትስ ምክር ቤት አባላት በትናንትና ዕለት ማስጠንቀቂያ ተሰጥቶታል። ዩናይትድ ስቴትስ እና የተባበሩት መንግስታት ቀደም ሲል በታሊባን ላይ የተጣለው ማዕቀብ ጸንቶ እንዲቆይ ማድረግ አለባቸው።

ዩናይትድ ስቴትስ በተጨማሪም በድርድሩ ወቅት እንዲነሱ የተደረጉትን ማዕቀቦች መልሳ ማጽናት አለባት። እንዲሁም ለአደጋ ተጋላጭ ለሆኑ የማኅበረሰብ ክፍሎች ሕይወት አድን ሰብአዊ እርዳታ መድረስ መቻሉን ማረጋገጥና በአንጻሩ በቡድኑና በመሪዎቹ ላይ ከፍ ያለ ዋጋ የሚያስከፍሉ አዳዲስ እርምጃዎችን ልታጤን ይገባታል። እንደራሴዎች ምክር ቤት አንጋፋው የዲሞክራት አባል ሴናተር ሮበርት ሜኔንዴዝ ናቸው።

የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የባይደን አስተዳደር ባለፈው ወር አፍጋኒስታንን ለቀው መውጣት ያለባቸውን ሰዎች በሚያጓጉዙበት ወቅት ያሳየውን አያያዝ እና በካቡል አውሮፕላን ጣቢያ የታየውን ምስቅልቅል የበዛበት ሁኔታ አስመልክቶ በካፒቶል ሂል ለሁለተኛ ቀን በገጠማቸው ከባድ የጥያቄና መልስ ወቅት በሰጡት አስተያየት የ64 ሚሊዮን ዶላር እርዳታ በቀጥታ ለአፍጋን ሕዝብ ይላካል ሲሉ ቃል ገብተዋል።

አሰማምሬ ማቅረብ አልፈልግም፣ ምክንያቱም ታሊባን እንደ ምግብና መድኃኒት የመሳሰሉ መሠረታዊ ሰብዓዊ እርዳታዎች በእነዚህ ድርጅቶችና ተቋማት አማካይነት እንዲደርሱ ሊፈልግ ወይም ሊረዳ እንደሚችል እናውቃለን። ይሁንና በተለይ በሴቶችና በልጃገረዶች ላይ ወዳተኮሩ ጉዳዮች ስንመጣ ግን ሁኔታው የተለየ ነው የሚሆነው። ስለዚህም በዚያ ላይ ልዩ ትኩረት እናደርጋለን።

እናም እርዳታ መድረስ መቻሉን ለማረጋገጥ እንጥራለን። ጥብቅ ክትትልም ይደረግበታል። ዩናይትድ ስቴትስን ሲረዱ የነበሩና አፍጋኒስታንን ለቀው የሚወጡበት ልዩ ቪዛ እንደሚሰጣቸው ቃል የተገባላቸው በሺዎች የሚቆጠሩ የልዩ ቪዛ ፕሮግራም ተጠቃሚዎች እጣ ፈንታ አሁንም በእርግጠኝነት አልታወቅም። የሁለቱም ፓርቲ ተወካይ የምክር ቤት አባላት በተመሳሳይ ነው። የቪዛ ማመልከቻ ሂደቱን ለማፋጠን የባይደን አስተዳደር አሁንም በቂ ስራ አልሰራም ያሉት

ሴናተር ጄም ሪች ሪፐብሊካን የምክር ቤቱ አባል ናቸው። ካቡል በታሊባን እጅ ከመውደቁ አስቀድሞ የደረሱትን የአፍጋን ልዩ ቪዛ ፕሮግራም ተጠቃሚዎች ሳንቆጥር ቆጥር 20ሺህ ከሚጠጉት የልዩ ቪዛው አመልካቾች 705 ያህሉ ነው አወጣችሁ። የእነዚህ ሰዎች እጣ ምን ሆነ? የዩናይት ስቴትስ ባለሥልጣናት በበኩላቸው አሁንም በዚያች አገር የሚገኙ አሜሪካውያንንና አፍጋናውያንን ለማውጣት እየሰሩ መሆናቸውን ይናገራሉ።

ይሁንና በዩናይትድ ስቴትስ የእንድራሴዎች ምክር ቤት የአገር ውስጥ ደህንነትና መንግስታዊ ጉዳዮች ኮሚቴ ከፍተኛው የሪፐብሊካን ፓርቲ አባል ሴናተር ሮበርት ፖርትማን ለአደጋ የተጋለጡት አፍጋናውያን አጠቃላይ ቁጥር ከተገምተውም በላይ ነው ይላሉ። ለአደጋ ሊጋለጡ ከሚችሉት ቁጥራቸው ስድሳ ሺህ የሚደርስ አፍጋናውያን ሰላሳ ሺህ የሚሆኑት እንዲወጡ ተደርገዋል ብለን እናስባለን። ከአስተዳደሩ የተሻለ መረጃ ማግኘት ስላልቻልንም መረዳት የቻልነው ይህንን ብቻ ነው።

አሳሳቢ ሁኔታ ፈጥሮ ሳምንታት ካስቆጠረ በኋላ አሜሪካ ድምፅ ጭምር ለሚገኝበት የዩናይት ስቴትስ ግሎባል ሚዲያ ኤጀንሲ የሚሰሩና በአሁኑ ወቅት በያሉበት ተሸሽገው የሚገኙ አፍጋናውያንን ቅድሚያ ሰጥተው እንደሚያወጡ ብሊንከን በትላንትናው ስነ ስርዓት ቃል ገብተዋል። ዲሞክራቱ ሴናተር ክሪስ ኩንስ ናቸው ጠያቂው።

ቁጥራቸው 550 የሚደርስ የአሜሪካ ድምፅና ሬዲዮ ፍሪ ዩሮፕ ወይም ሬዲዮ ሊበርቲ የተባሉት ጣቢያዎች ሠራተኞችና የቤተሰብ አባሎቻቸው አሉ። የሚኒስቴር መሥሪያ ቤቱ ለእነኚህ ሰዎች መውጣት ቅድሚያ ሰጥቷል። ካቡል በታሊባን እጅ ከወደቀችበት በአውሮፓውያኑ የቀን አቆጣጠር ካለፈው ነሐሴ 15 2021 ዓ ም አንስቶ

የመጨረሻው የዩናይት ስቴትስ ወታደራዊ በረራ የካቡልን አውሮፕላን ጣቢያ ለቆ እስከ ወጣበት በአውሮፓውያን የቀን አቆጣጠር ነሐሴ 31 2021 ባለው ጊዜ ውስጥ ዩናይትድ ስቴትስና አጋሮቿ አብዛኛዎቹ አፍጋናውያን የሆኑባቸው ቁጥራቸው 124 ሺ የሚደርሱ ሰዎችን ከዚያች ሀገር አውጥተዋል።

የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ስርጭቱን በማቀናበር ብርሃን ኃይሉ፣ በመስተንግዶ ደግሞ ጽዮን ግርማ አብረናችሁ እስከ ምሽቱ ሶስት ሰዓት እንቆያለን። አድማጮች፣ ዛሬ የተባበሩት መንግስታት ዓለም አቀፍ የዴሞክራሲ ቀን ነው።

ዕለቱን አስመልክቶ መልእክት ያስተላለፉት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ መንግስታት ከሌሎች መብቶች ጎን ለጎን ሀሳብን የመግለጽ፣ መረጃ የማግኘት፣ የመደራጀትና የመሰብሰብ ነጻነቶችን እንዲያከብሩና ጥበቃም እንዲያደርጉላቸው

አሳስበዋል። መንግስታቱ ከኮቪድ 19ን ለመከላከልና ለመቆጣጠር በሚወስዷቸው እርምጃዎች ግልጽ ምላሽ ሰጪና ተጠያቂም እንዲሆኑ ማንኛውም የአስቸኳይ ጊዜ ሕጋዊ እርምጃ ተመጣጣኝ፣ አስፈላጊና ልዩ የማያደርጉ መሆናቸውን እንዲያረጋግጡም ጠይቀዋል።

ሀሳብን የመግለጽ ነጻነትን እየጠበቁ ጎጂና የጥላቻ መልእክቶችን የመከላከል ጉዳይ በቀውስ ውስጥ ጥያቄ እንደሚያስነሳ በድርጅቱ ዌብሳይት ላይ የወጣ ጽሁፍ አስታውሶ የተሳሳቱና ለማደናገር የታለሙ መረጃዎችን ለመቆጣጠር የሚወሰዱ ለከቴለሽ እርምጃዎች መተማመንን ሊያደፈርሰው እንደሚችል፣ ያልተፈለገ ቅድመ ምርመራ እንዳይወሰድ መንቃት እንደሚያስፈልግም አሳስቧል።

ይህንኑ መረጃን ተከትለን ቀጣዩ ዝግጅታችን ዴሞክራሲ በተግባር ነው።

ሰፊ የዲሞክራሲ በተግባር ዝግጅታችን ኢትዮጵያ ላጋጠማት እንዲሁም እያጋጠማት ላለው ፖለቲካ ችግር የፖለቲካ ምሁራን፣ የፖለቲካ ፓርቲ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች በተለያየ ጊዜያት ብሔራዊ ውይይትን እንደ መፍትሄ በዋናነት ሲያነሱ ይስተዋላል።

በ2014 ዓመተ ምህረት በኢትዮጵያ ይካሄዳል ተብሎ በሚጠበቀው ብሔራዊ ውይይት ላይ የተለያዩ የፖለቲካ ፓርቲዎች ያላቸውን ሀሳብ በተመለከተ ዘጋቢያችን ምትኩ ፈቃዱ ፓርቲዎችን አነጋግሮ ተከታዩን ዝግጅት ለዴሞክራሲ በተግባር አሰናድቷል።

የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር የሆኑት አቶ ሙላቱ ገመቹ ችግሮቹን ይዘን ወደ ምርጫ ከገባን ኢትዮጵያን ድጋሚ ወደ ችግር ማስገባት ይሆናል ብለን ስለምናምን ብሔራዊ ውይይት ያስፈልጋል ብለን ተናግረናል ይላሉ። አያይዞውም የኢትዮጵያ ፖለቲካ ችግር አንድ መቶ ሃምሳ ዓመታትን ያስቆጠረ ስለሆነ ብሔራዊ ውይይት ያስፈልጋል ብሎ ፓርቲያቸው እንደሚያምን ይናገራሉ።

ልዩነት እያለ ወደ ምርጫ ብንሄድ ከምርጫ በኋላ ዘላቂ የሆነ ሰላም አምጥተን ልማት ልናካሄድ ስለማንችል ውይይት ያስፈልገናል ባልተግባባንባቸው ጉዳዮች ላይ

ለወደፊት ለመስራት በተግባባንባቸው ጉዳዮች ላይ ደግሞ ተስማም ልንሰራበት፣ ከዛ በኋላ ምርጫ ብናከናውን ዘላቂ ሊሆን ይችላል፣ ሰላም ሊመጣ ይችላል ከሚል ግምት ነው ያኔ ስንል የነበረው። የአቶ ገመቹን ሀሳብ በመደገፍ ለኢትዮጵያ ፖለቲካ ችግር ሁሉን አቀፍ የብሔራዊ ውይይት መካሄድና አሁንም ፓርቲያቸው በዚህ አቋም እንደሚያምን የሚናገሩት አቶ ጀቤሳ ገቢሳ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነፃነት ግንባር ኦነግ

አባል ናቸው። ይሄ ብሔራዊ ውይይት የሀገሪቱን መሰረታዊ ችግሮች ላይ ውይይት አድርጎ መሰረታዊ መፍትሔዎችን የሚያስገኝ መሆን አለበት

የምል አቋም ነው ያለን። ለኢትዮጵያ ፖለቲካ ችግር ብሔራዊ ውይይት መደረግ እንዳለበት የሚያምኑት ነገር ግን አሁን አገሪቱ ለገባችበት ችግር እንደ መንስኤ የሚነሳው ባለፉት ሀያ ሰባት ና ሀያ ስምንት ዓመታት የተገነባው የፌዴራል ስርዓቱ ነው የሚሉት ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ

ኢዜማ የብሔራዊ ስራ አስፈጻሚ አባል የሆኑት ዶክተር ባንተ ይገኝ ታምራት ናቸው። ይሄ የዘር ተኮር ወይም ደግሞ ቋንቋን መሰረት ያደረገ የፖለቲካ አስተሳሰብ እና አደረጃጀት ይዞ የመጣብን ጣጣ ብዙ መስዋዕትነትን አስከፍሎናል። ስለዚህ ቆም ብለን አንድ የሆነ ቦታ ላይ ዋጋ ተከፈል እንግዲህ ተጨማሪ ዋጋዎችን መክፈል ስለሌለብን ሀገር እንደ ሀገር መቀጠል ስላለባት፣ ዜጎችን መኖር የሚችሉበት ክልሉ ናቸው መረጋገጥ ስላለበት በዚህ ጉዳይ ሁላችን የሚመለከተን አካል መወያየት የመስያ

ማዕከል መሆን አለብን የሚል እምነት አለ። በኢትዮጵያ ጠቅላይ ሚኒስቴር ጽህፈት ቤት የዲሞክራሲ ግንባታ ማዕከል አስተባባሪ ሚኒስቴር ዶክተር ብቅላ ሁሪሳ በበኩላቸው ብሔራዊ ውይይት መደረግ እንዳለበትና መንግስትም እንደሚያምን ጠቅሶ በ2014 ዓ.ም መንግስት ሊያከናውናቸው ከያዛቸው እቅዶች ዋነኛው መሆኑን

አውስቷል። በዋና ዋና ሀገራዊ ጉዳዮች ላይ መግባባት አስፈላጊ በመሆኑ የነገሮችን ስረ መሰረት እየነቀሱ እያወጡ አጀንዳ እየቀረጡ በመወያየት ሀገራችን እንድትቀጥል ህብረ ብሔራዊ አንድነታችን ባህል ሆኖ ጠንካራ ሆኖ ለወደፊት ትውልድ የምትሆን ኢትዮጵያ እንድትገነባ የሚያደርግ ህዝባዊ ውይይትና አገራዊ መግባባት በማስፈለጉ ምክንያት ነው ማለት ነው። በስድስተኛው ሀገር አቀፍ ምርጫ ወቅት በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ፌዴራላዊ ኮንግረስ እና በአቶ ዳውድ

የሚመራው የኦሮሞ ነጻ አውጪ ግንባር ኦነግ ብሔራዊ ውይይቱ ከምርጫው ይቅደም የሚል መፍትሄ ሀሳብ አቅርበው ነበር። ይህንንም በተመለከተ ብሔራዊ ውይይቱ ለምን አስቀድሞ መደረግ እንዳልቻለ ለቀረበው ጥያቄ ዶክተር ቢቅላ የሚከተለውም ብለዋል። በአንዳንድ የፖለቲካ ፓርቲዎች ሲራመድ የነበረው እና ምርጫ ከማካሄዳችን በፊት በር ዘግተን እኛ የፖለቲካ ፓርቲዎች መወያየት አለብን የተባለው ትርጓሜ ሀሳቡ ሌላ ነው። እሱ

የተወሰኑ የፖለቲካ ፓርቲዎች በነፃው እና በዲሞክራሲያዊው የፖለቲካ ሜዳ ሀሳብ አቅርበው ሀሳባቸውን ሸጠው ድምፅ ገጥጠው ወንበር አግኝተው መንግስት መመስረት እንደማይችሉ የሚገባቸው በጣም በርካታ የፖለቲካ ፓርቲዎች የበር ዘግተን መታየት አለብን የሚሉበት ዋና ዓላማ በአቋራጭ በር ዘግተን ውይይት አድርገን በህዝብ ድምጽ ይገኝ የነበረውን ወንበር በውስጥ በውይይት እንከፋፈለው እና መንግስት እንመስረት የሚል ሀሳብ በመኖሩ ምክንያት ይ

የነበረ ነው። በመጪው ዓመት በኢትዮጵያ ይካሄዳል ተብሎ የሚጠበቀው የብሔራዊ ውይይት መካተት አለባቸው የምትሏቸው ሀሳቦች አሏችሁ ወይ ተብሎ ለቀረበው ጥያቄ የኢዜማው ዶክተር ባንተ ይገኝ ለአሜሪካ ድምፅ ሲመልሱ የህገ መንግስቱና የፌዴራል ስርዓቱን በተመለከተ ሰፊ ውይይት መደረግ እንደሚኖርበት አስረግጧል።

የብሔር አደረጃጀት ወይም ደግሞ አጠቃላይ ቋንቋን መሰረት ያደረገ የፌዴራሊዝም አደረጃጀት ያመጣብን ጣጣ አለ። ስለዚህ በአንድም ሆነ በሌላ ምክንያት ይሄ ዋጋ የሚያስከፍለን ከሆነ በተቻለ አቅም ይሄ ወደ ሀገራዊ ሲስተም መምጣት አለበት የሚል እምነት አለን። ሌላው ይሄ በህገ መንግስት ውስጥ የተካተቱ አሳሪ የሆኑ ብዙ ህጎች አሉ። ምናልባት እነሱ ሁሉ መተንተን ላያስፈልግ ይችላል። ለምሳሌ ይሄ አንቀጽ ሰላሳ ዘጠኝን እንኳን ለምሳሌ ብናነሳ ለብዙ ኢትዮጵያኖች አጠቃላይ መከራ የሆነብን አንቀጽ በመሆኑ ቢያንስ እሱ መስተካከል ያለበት

ጉዳይ ነው ብለን እናስባለን። ብሔራዊ ውይይት ሲባል በአንዳንዶች ዘንድ መንግስታዊ ስልጣንን የመከፋፈል ወይም ደግሞ በፓርቲዎች መካከል ያለውን መቃቃር ተከትሎ ሽምግልና መቀመጥ የሚመስላቸው አለ። በዚህ ጉዳይ የእርስዎ አስተያየት ምንድን ነው? ተብሎ ከአሜሪካ ድምጽ ሬዲዮ ለቀረበላቸው ጥያቄ ዶክተር ባንተ ይገኝ የብሔራዊ መግባባት ጉዳይ ሲመጣ በብሔራዊ አንድነታችን ላይ አገርን የጋራ ድርገን በመውሰድ ጉዳይ የተሻለ ሀቅም መፍጠር የምንችል ከሆነ የተሻለ

ተመሳሳይ ማራመድ የምንችል ከሆነ ከዛ በኋላ ስልጣን ሼር የማድረግ ያለማድረጉ ጉዳይ በሂደት የሚመጣ ነገር ነው። ምክንያቱም አሁን ባለው ሁኔታ ስልጣንን ሸር አድርገን የአንድ ብሔራዊ መግባባት እናመጣለን ወይ? በጣም አስቸጋሪ ነው። ብሔራዊ ውይይቱን በተመለከተ ሊኖረው የሚችለውን አካታችነትና አሳታፊነት አንጻር አቶ ሙላቱ ገመቹ ሲናገሩ፣ ውይይት ሲባል ዘላቂ መፍትሄ የሚያመጣ ጉዳይ ነው። ይህ ደግሞ የሚሆነው ሁሉንም ማካተትና ማሳተፍ ሲችል ነው ሲሉ ይመልሳሉ።

ችግሮቻችንን ሊፈታ የሚችል በጣም አሳታፊ የሆነ ውይይት የሚካሄድበት እዛ ውሳኔ ላይ የምንደርስበትን ድርድር ቢደረግ ለዚህ ሀገር ጤናማ የሆነ የሀገር ምስረታ ሊካሄድ ይችላል ብዬ አስባለሁ። ስለ ሀገሬ ያገባኛል የሚል ሁሉ በብሔራዊ ውይይቱ መሳተፍ አለበት ብዬ አምናለሁ የሚሉት ደግሞ ዶክተር ባንተ ይገኝ ናቸው። የሀሳብ ትንሽ የለውም፣ የፓርቲም ትንሽ የለውም።

ማንኛውም አካል የሀገሬ ጉዳይ ይመለከተኛል የሚለው ሁሉ በየደረጃው መወያየት አለበት የሚል እምነት አለኝ። በመንግስት በኩል ደግሞ የሚጠበቀውም ብሔራዊ ውይይት በተመለከተ ውይይቱ አካታች፣ አሳታፊና ግልጸኝነት ያለው እንዲሆን መንግስት አበክሮ እንደሚሰራ ዶክተር ቢቅለ ሁርሳ ተናግሯል። ከምንም በላይ የዚችን ሀገር ችግር እንዲሁ አለባብሶ በማለፍ ሳይሆን ከስረ መሰረቱ የችግሩን መሰረት ነቅሶ በማውጣት አጀንዳ በመቅረጥ

በእያንዳንዷ ሀገራዊ ችግራችን ላይ ውይይት በማድረግ በዋና ዋና ሀገራዊ ጉዳዮች ላይ መግባባት ሊደርስ የሚያስችል ሁኔታ ሁሉም ኢትዮጵያውያን በስፋት እንዲሳተፉ ተደርጎ የሚሄድና በሂደትም በዋና ዋና ጉዳዮች ላይ እየተግባባን እሱን እያጸናን በእሱ ላይ ተመስርተን ደግሞ ባልተግባባንባቸው ጉዳዮች ላይ ደግሞ ተጨማሪ ውይይቶች፣ ተጨማሪ ክርክሮች፣ ተጨማሪ መግባባቶችን እየፈጠርን የሀገራችንን ህብረ ብሔራዊ አንድነት እያጠናከርን እንሄዳለን የሚል

ፍላጎት እና ቁርጠኝነት ነው ያለው። በኢስት አፍሪካ ኢኒሺቲቭ ፎር ቼንጅ የሲቪክ ማህበር ድርጅት ስራ አስካጅ የሆኑት አቶ ለሚ ስሜ ድርጅታቸው እንደዚህ አይነት ውይይቶችን በማመቻቸት የሚሰራ መሆኑን ገልጸው አንድ ብሔራዊ ውይይት ቢያንስ አራት መሰረታዊ ነጥቦች ማሟላት አለበት ሲሉ እንደሚከተለው ይገልጻሉ። አንድ ብሔራዊ መግባባት የተሳካ ሊሆን የሚችለው አንደኛ አሳታፊ መሆን አለበት። ሁለተኛ ግልጽና ሁሉም ባለድርሻ አካላት

እኩልህ ያወቁት አካሄድ ፕሮሰስ መሆን አለበት። ሶስተኛ የብሔራዊ መግባባት አጀንዳዎች ከሁሉም ባለድርሻ አካላት መሰብሰብ አለባቸው። በመጨረሻም ደግሞ ብሔራዊ መግባባቱን የሚያመቻቸው ወይ ደግሞ ፋሲሊቴት የሚያደረግ አካል ገለልተኛ መሆን አለበት። ከአዲስ አበባ ለአሜሪካ ድምፅ ሬዲዮ ለተጠናቀረው ዘገባ ምትኩ ፍቃዱ ነኝ።

ጥንታዊውን የዴሞክራሲ በተግባር ዝግጅታችንን ነበር ያስደመጥ ናችሁ። አሁን ደግሞ ወደ ሌላ ዝግጅትን ውሰዳችሁ፣ ኢትዮጵያውያን በአሜሪካ

ዛሬዎቹ የኢትዮጵያውያን በአሜሪካ እንግዶቻችን ድንበር የለሽ የሀረር ልጆች በሚል መንግስታዊ ባልሆነ ድርጅት ስር የተሰባሰቡ በዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚገኙ ትውልደ

ኢትዮጵያውያን ናቸው። በኢትዮጵያ ሀረር ውስጥ የሚገኙ 26 የአንደኛ መለስተኛ እና ሁለተኛ ደረጃ ትምህርት ቤቶችን እየደገፉ መሆናቸውን ገልጸዋል። ማሽኖችን በመግዛት የመጠጥ ውሃ ጉድጓዶችን እያስቆፈሩ፣ ኮምፒውተርን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም ለአሜሪካ ድምጽ ተናግረዋል። ሁለቱን የማህበሩን አስተባባሪዎች ያነጋገረው ደረጀ ደስታ ለዛሬ የመጀመሪያ ክፍሉን እንደሚከተለው አዘጋጅቷል።

በዩናይትድ ስቴትስ የሚገኙ የድንበር የለሽ የሀረር ልጆች ማህበር አባላት እንደ ኤሮፓ አቆጣጠር መስከረም አራት ና አምስት በኦሃዮ ክፍለ ግዛት ተሰባስበው ነበር የማህበሩ አባላት በየአመቱ በተለያዩ ክፍለ ግዛቶች እየተገናኙ ለሁለት ቀናት ይሰበሰባሉ የማህበራቸውንም አመታዊ ክንውን ይገመግማሉ የማህበሩ ፕሬዚደንት ዶክተር እስክንድር የማህበሩን አላማ እንደሚከተለው ያስረዳሉ ድርጅቱ ዋና አላማ ትምህርት ላይ ያተኮረ ነው እኛ ተወለድንበትን አካባቢ ና በአጠቃላይ ሀገራችን ልንቀይር

በትምህርት ነው ብለን ነው የምናምነው። እና ትምህርትን ሌላ ጠመንጃ ይዞ ጠውነት ገብቶ ሀገር ነጻ ለማውጣት እንደሚሄደው እኛ ደግሞ በትምህርት እንቀይራለን በሚል አላማ ነው የተነሳ እና ትምህርት ቤቶች በተለያዩ ነገር በመደገፍ በማቴሪያል በቁሳቁስ በሚያስፈልገው በማቅረብ ተለይ ዋ አገልግሎት እንዲኖር ትምህርት ቤት ማድረግ ኮምፒውተሮች፣ ፕሮጀክተር ምናምን እንደዚህ አንዳንድ ነገር ሰፕላይ እየሰጠን ትምህርት ቤቱ ማደራጀት እና ተማሪዎችን ደግሞ ከኛ እንደሚያሩ ጥሩ ጥሩ ጎበዝ ተማሪዎችን በመሸለም ስኮራችን በመስጠት እንደዚህ አይነት አዲስን ትውልድ በአዲስን ለመቅረብ

ማለት ነው። እኛ እምናምነው ሀረር የሚታወቀው በፍቅር ሀገርነት ነው። ያለ ሀያ ሰባት አመት እኛ በነበርን ጊዜ የነበረው ሁኔታ ተቀይሮ የጥላቻ ፖለቲካ የተሰበት ጊዜ ስለሆነ ያንን ለመቀየር የምንችለው በትምህርት ነው ብለን የተነሳ ነው እና አዲሱ ትውልድ ላይ እኮ ነው ያልተበረዘውን፣ ገና ከሕጽነታቸው ጀምሮ በዚህ ነገር ጥሩ ዜጋ እንዲሆኑ ሰዎች በዘራቸው ሳይሆን በሰውነታቸው የሚከበሩበት አዲስ ትውልድ እንደድሮ የፍቅር ሀገር እንደተባለው እነዛ እንዲቀጥል ነው አላማ እና የዚህ ድርጅት ዋና አላማ

ዓላማ በዛ ላይ ነው። በዘንድሮ ስብሰባቸው የማህበሩ አባላት በዕለቱ ምን ምን እንዳከናወኑ የማህበሩ ስራ አስፈጻሚ አባል የሆኑት አቶ ዮሐንስ የሚከተለውም ብለዋል። አንደኛ ለተሰበሰቡት ሰዎች ምን እንደተሰራ ትላንትናውቀን ምን እንደተሰራ አሳወቅን፣ ሪፖርት አቀረብን። ለትምህርት ቤቶች የላክናቸው መገልገያዎች ስለነበሩ በዙም ኢትዮጵያ ካሉ ሀረር ካሉ ትምህርት ቤቶች ጋር ሆነን እቃውን ሲረከቡ እንደ በዓል ነገር አድርገን እዛም ላሉት ሞራል ለመስጠት የተደረገ

ስብሰባ ነው እና የምንልካቸው ብዙ ነገሮች አሉ። ያልጠቀሱ እዛ የምናስቆፍራቸው የውሃ ጉድጓዶች አሉ። ትምህርት ቤቱ ውሃ የለውም እና ተማሪዎች በዲሃይድሬሽን ትምህርት ቤት ውስጥ ራሳቸውን እየሳቱ እየወደቁ መጸዳጃ የለም እና ያንን ለማድረግ ሀያ ስድስት ትምህርት ቤቶች አሉ እና ጉድጓድ አምስቱን ስራው ተጀምሯል። ግማሾቹ አክቹዋሊ ያልቀዋል እና ያንን ነበረ የተነጋገርነው ሀረር ካሉት ጋ ቀጥታ በዙም የላክናቸው ማብ ግሎብ

እንደዚህ የመሳሰሉ ነገሮች ሲረካከቡ እነሱም እዛ ሆነው እኛም እዚህ ሆነን እየተነጋገርን ያየንበት ቀን ነው። ማህበሩ በትምህርት ብቻ ሳይሆን በሌሎችም ዘርፎች ትምህርት ቤቶችን እንደሚደግፍ አቶ ዮሐንስ ተናግረዋል።

ኢትዮጵያ ውስጥ ያለ ሀገራችን ውስጥ ያለ ችግር ሰፊ ስለሆነ በጣም በእርግጥ በትምህርት ላይ ብናተኩርም በጤና እዛ አካባቢ የሚሰሩ ከዚህ የሚሄዱ ሌላ ኢትዮጵያ የሀረር ልጆች አሉና ከነሱ ከእነሱ ጋር በመተባበር የማቴሪያል ድጋፍ እናደርጋለን። ሜዲካል ኢኩፕመንት፣ መድኃኒት፣ ምናምን የመሳሰለ ነገር በመርዳት እንደውም ሜንሊ

ተማሪዎቹ ጤና መሆን ስላለባቸው በእያንዳንዱ ትምህርት ቤት አንዳንድ ክሊኒክ እንዲከፈት የማድረግ በዛም እናደርጋለን። ማህበሩ እርዳታውን የጀመረበትን ምክንያትና የትምህርት ቤቶቹ ይዞታ ምን ይመስል እንደነበርና በእርዳታውም ሂደት ስለገጠማቸው ነገር አቶ ዮሐንስ እንደሚከተለው ይዘረዝራሉ። በአስራ ዘጠኝ መቶ ዘጠና ዘጠኝ የተጀመረ እንደተጀመረ ሀረር ውስጥ ኮምፒውተር የሚባል ነገር እንዳልነበረ ስለሰማን በዛ ጊዜ ነው የጀመር ነው። በዛ ጊዜ ሁለት አይስኩሎች ብቻ ነበሩ እና ለሁለቱም ሃይስኩሎች ኮምፒውተርና ፕሪንተሮች ምናምን ልከ

ነበር ከዛ በኋላ አሁን ልክ እንደዚህ አይነት እቃዎቹን ለመላክ አንዳንድ ነገር ስንፈልግ ከዛ የበለጠ በጣም አጣዳፊ የሆነ ነገር አጋጠመን ያም ተማሪዎቹ ውሃ የለም የሚል ነገር ነው የዛ ጊዜ ውሃ ጉድጓዶችን ማስቆፈር ጀመርን ግን ያንንም እያደረግን አንድ አስተማሪ ቪዲዮ የልመና ጥሪ ተማሪዎቻችን ማፓይተዋል

ግሎፕ የላቸው ብሎ የጂኦግራፊ አስተማሪ ስለ ክብን ትምህርት ቤቶቹ በሙሉ ለሀያ ስድስቱ ትምህርት ቤቶች የሚበቃ ግሎብ እና ማፖች ከዛው ከአዲስ አበባ አስገዝተ ሰጥ አደረግን። ትምህርት ቤቶች ውስጥ ደግሞ አሁንም ቢሆን በኮምፒውተር የተደገፈ ትምህርት የሚሰጥበት የለም ተብሎ ስለተነገረን ኮምፒውተሮች ሀያ ስድስት ኮምፒውተርና ሀያ ስድስት ፕሮጀክተሮች ገዝተን ላክን። ይሁን እንጂ ከዚህ ወደ ኢትዮጵያ ለትምህርት ቤቶች መርጃ እንዲሆኑ ተገዝተው በሚላኩ መሳሪያዎች አገባብ ላይ ችግር እንዳለ አቶ ያንስ ተናግረዋል።

አሁን ለምሳሌ በቅርብ የላኳቸው በጉምሩክ መጋዘን ውስጥ መቀመጣቸውን ገልጸዋል። ለትምህርት የሚያስፈልጉ ሁሉንም አይነት እርዳታዎችን ግን ከመላክ ተስፋ አልቆረጡም። እዚህ ፈቃደኛ ከሆኑ ተሰብስበን ስንልቅ፣ እዛ ግን ነገሩ እንዲደርስ ለትምህርት ቤቱ ማድረግ በጣም አስቸጋሪ ነው። ከላክ ነው ሞስት ወደ አንድ ወር ተኩል ሁለት ወር ሊሆን ነው። አሁንም ድረስ ስቶሬጅ ነው፣ ጉምሩክ ስቶሬጅ አለ እና ሁሉን ነገር ሳይድ ባይ ሳይድ ነው የምናደርገው። ለዚህ ላልኩም በጤና በኩል የሚሰራ ሳይለውም የሚሉት

ዝግጅት አለ። ለእነሱም የዳያቤቲክስ ሜትር አንድ ሀምሳ ወደ ሶስት ሺ አምስት መቶ የሚሆን ስትሪፕ በግምቱ ወደ አምስት ስድስት ሺ ዶላር ያወጣል። ሌላ ደግሞ በተጨማሪ ወደ ስልሳ ስቴትስኮ የብለድ ፕሬዥር መለኪያ እሱም ወደዛው አጋጣሚ ዋጋ የሚሆን አበርክተናል። ምክንያቱም ትምህርት ቤት ብዙ ችግር አለባቸው። የአስማ ችግር ያለበት ልጅ ብዙ ነው እና ያንን እንትን ለማለት የዚህን ያህል ድጋፎች አድርገናል እስካሁን እና ወደፊትም ኢትዮጵያ ውስጥ ካሉ ይህንን ነገር ከባድ የሚያደርጉብንን ቢሮክራሲዎች እየተቀነሰ

ሰልን ከመጣ ብዙ ለማድረግ አስበናል ችግራችን መላክ ሳይሆን እዛ ለተማሪዎቹ እንዲደርስ ማድረግ እስካሁን ያደረግናቸው እነዚህ ናቸው ዶክተር እስክንድር ይህም ሆኖ ሁሉንም ነገር መንግስት እንዲሰራው መጠበቅ የለብንም በሚል ትልቅ ችግር የሆነውን የውሃ አቅርቦት ላይ እየሰራን ነው ዋናውና ትልቁት ፕሮጀክታችን ለመጠጥ ውሃ ጉድጓዶችን መቆፈር ነው ይላሉ ጉድጓዶቹ ትልቅ ለወደፊት ለትውልድ ሚሸጋገር ስራ ነው ውሃ ቤቶች በጣም ዋ ችግር

አምስት ትርኢት ጀምረ እሱ ትልቅ ስራ ነው። ምክንያቱም ሀረር ውስጥ ትልቅ የውሃ ችግር አለ። ትልቁ ፕሮጀክታችን፣ የተለያዩ ሀሳቦች አሉን። በፋሚሊ ደረጃ ስፖንሰር እያደረግን እያንዳንዱ ትምህርት ቤት ለማዳረስ ሀሳብ አለ። አድማጮቻችን፣ ከድንበር የለሽ የሀረር ልጆች ማህበር አመራር አባላት ጋር ያደረግነው ውይይት በዚህ አላበቃም። ቀሪውን ዝግጅት በሚቀጥለው ይዘን ቀርባለን።

አድማጮች የኢትዮጵያውያን በአሜሪካ ዝግጅታችንን ነበረ ያዳመጣችሁት። በተጨማሪም ደግሞ ሙሉን ዝግጅት በዌብሳይታችንና በፌስቡክ ገጻችን ላይ እናኖረላችኋለን፤ ከዚያ መከታተል ትችላላችሁ። አሁን ወደ ተከታዩ መሰናዳዎችን እናልፋለን። ሴቶችና ቤተሰብ ነው ዝግጅታችን።

የዩናይትድ ስቴትስ የፍትህ ሚኒስቴር ጽንስ ማቋረጥን በሙሉ በሚባል ደረጃ የሚከለክለው አዲሱ የቴክሳሱ ክፍለ ሀገር ህግ እንዲታገድ በፌዴራል ፍርድ ቤቶች አስቸኳይ አቤቱታ አስገባ። የባይደን አስተዳደር ህጉን የሴቶችን ጽንስ የማቋረጥ መብት ላይ የተሰነዘረ ህገ መንግስቱን የጣሰ ህግ ብሎታል። በአሜሪካ ድምጽ የዘጋቢዎች የተጠናቀረውን ዘገባ ቆንጅታየ ታቀርበዋለች።

የፍትህ ሚኒስቴር ትናንት ማክሰኞ ማምሻውን ለፌዴራል ወረዳ ፍርድ ቤት ባስገባው ባለ 45 ገጽ አቤቱታ የሴኔት ህግ ቁጥር 8 ተብሎ የተጠራው አዲሱ ህግ ሴቶች ጽንስ የማቋረጥ ህገ መንግስታዊ መብታቸውን እንዳይጠቀሙ ለመከልከል የተዘጋጀ ነው ሲል ተከራክሯል። የባይደን አስተዳደር ባለፈው ሳምንትም በዚሁ ጉዳይ ላይ መሰል የክርክር ጭብጥ የያዘ ክስ መመስረቱ ይታወሳል።

ልክ የዛሬ 15 ቀን እንደ አውሮፓውያን አቆጣጠር መስከረም አንድ ስራ ላይ የዋለው አዲሱ ህግ ስድስት ሳምንት የሞላውን ፅንስ ማቋረጥን የሚከለክል ነው። የህጉ ተቃዋሚዎች በዚያ ጊዜ ውስጥ ብዙዎቹ ሴቶች እኮ መጸነሳቸውን እንኳን አያውቁም። በዚያ ላይ አዲሱ ህግ ተደፍረው የሚጸንሱትን ወይም ከቤተሰብ አባል ወይም ከቅርብ ዘመድ ጋር በተፈጸመ ግንኙነት የፀነሱትንም ጭምር

የሚያጠቃልል እንደሆነ ይናገራሉ። ሜሪ ዛይግለር የዩናይትድ ስቴትስ የፅንስ ማቋረጥ ህግ አዋቂ ናቸው። የቴክሳሱ ህግ በክፍለ ሀገሯ ከሚከናወኑ የፅንስ ማቋረጥ አገልግሎቶች ዘጠና ከመቶ የሚሆነውን ይከለክላል። ወደፊት በፍርድ ቤት በሚቀርብ ሙግት መርታት ይቻል ይሆናል። ለአሁኑ ግን በዚህ ሁኔታ ነው የሚቀጥለው።

በርከት ያሉ በሪፐብሊካኖች የሚመሩ የዩናይትድ ስቴትስ ክፍለ ግዛቶች ብዙውን ጊዜ የፅንሱ የልብ ምት መሰማት የሚጀምርበት ጊዜ በሆነው በስድስት ሳምንት በኋላ የፅንስ ማቋረጥ እርምጃን የሚከለክሉ ህግጋት ደንግገዋል። ቴክሳስ አንዷ ናት። የቴክሳሱን ህግ ለማስፈጸም ኃላፊነቱ ለዜጎች የተሰጠ መሆኑ የተለየ ያደርገዋል። የፅንስ ማቋረጥ ህግ ኤክስፐርቷ ሜሪ ዛይግለር እንደገና ይናገራሉ።

እገዳውን ሊያስተገብሩ የሚችሉት ተራ ዜጎች ብቻ ናቸው። ያም የጽንስ ማቋረጥ አገልግሎት የሚሰጡትን እንዲፈጸም የሚያግዙትን በፍርድ ቤት በመክሰስ ነው። ይህን የሚያደርጉት ቤተሰቦችና የጽንስ ማቋረጥን የሚቃወሙ ተሟጋቾች ሊሆኑ ይችላሉ። እንደ አውሮፓውያን አቆጣጠር ከ1973 ዓመተ ምህረት ጀምሮ ዩናይትድ ስቴትስ ውስጥ ሴቶች

ፅንሱ ከ22 ወይም 24 ሳምንት ያላለፈው ከሆነ የማቋረጥ መብታቸው በህገ መንግስቱ ተከብሮላቸው ቆይቷል። ጆ ፓይማን ቴክሳስ አላያንስ ፎር ላይፍ የተባለ የፅንስ ማቋረጥን የሚቃወም ቡድን አባል ናቸው። እንዲህ ሲሉ ይከራከራሉ። በመጪዎቹ ወራት እንደ ቀድሞ ቢሆን ላይኖሩ ይችሉ የነበሩ ልጆች ይወለዳሉ ማለት ነው።

የእኛ ፍላጎት መክሰስ አይደለም፣ የሕፃናት ሕይወት እንዳይጠፋ መከላከል ነው። ሴቶች ፅንስ እንዳያቋርጡ ለማበረታታት ለሚደረጉ ጥረቶች የሚውል ገንዘብ የቴክሳስ ክፍለ ግዛት መመደቡን በመጥቀስም ጆ ፓይማን ይከራከራሉ። የፅንስ ማቋረጥ መብት ከበሬታ ተሟጋቾች በበኩላቸው አዲሱ ሕግ ሴቶችን በተለይም አገልግሎቱን ወደሚያገኙበት ሌላ አካባቢ የመጓዝ አቅም የሌላቸውን ሴቶች

እንደሚጎዳ ያስጠነቅቃሉ። የሁለተኛ ደረጃ ትምህርት ቤት የምረቃ ስነ ስርዓት ላይ ባደረገችው ንግግር ለጉዳዩ ትኩረት በመስጠት ዝና ያተረፈችው ፓክስተን ስሚት ትናገራለች። በመጪዎቹ ወራት እንደ ቀድሞ ቢሆን ላይኖሩ ይችሉ የነበሩ ልጆች ይወለዳሉ ማለት ነው። የእኛ ፍላጎት መክሰስ አይደለም፣ የሕፃናት ሕይወት እንዳይጠፋ መከላከል ነው።

የቴክሳሱ ህግ ግለሰብ ዜጎች ፅንስ ማቋረጥ አገልግሎት የሚሰጡ ተቋማትና የጤና ባለሙያዎች እንዲሁም እንዲፈጸም የሚረዱ ወይም የሚያበረታቱ ወገኖችን በፍርድ ቤት በመክሰስ ህጉን እንዲያስፈጽሙ ስልጣን ሰጥቷል። ከሰው ካሸነፉም በትንሹ 10 ሺ ዶላር መቀጮ ይፈረድላቸዋል ይላል።

የፍትህ ሚኒስቴር በአይነቱ ተደርጎ የማያውቅ ሴቶችና አገልግሎት ሰጪዎችን ህጉን ተቃውመው በፍርድ ቤት መሟገት እንዳይችሉ ሆን ተብሎ የታለመ ሲል ኮንኖታል። በቅርቡ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኞች አምስት ለአራት በሆነ የድምፅ ብልጫ ቴክሳስ ክፍለ ግዛት አዲሱን ህግ ስራ ላይ እንዳታውል ለማገድ ፈቃደኛ ሳይሆን መቅረቱ የፅንስ ማቋረጥ መብት ደጋፊዎችን አብዝቶ አስቆጥቷል።

ፕሬዚደንት ጆ ባይደንም ሴቶች በሚገጥማቸው ከማናቸውም የበለጠ የግላቸው የሆነ የጤና ውሳኔ የፈለገ ሰው ተነስቶ ጣልቃ እንዲገባባቸው የሚያደርግ ሲሉ አስጠንቅቀዋል።

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። አድማጮች በዝግጅታችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሻውት ጽዮን ግርማ ነኝ። አብራችሁን ስላመሻችሁ እናንተንም እናመሰግናለን። ሰላም፣ በደህና ደሩ።